በቄለም ወለጋ የተገደሉ ሰዎችን አስከሬን በመቅበር ላይ መሆናቸውን ነዋሪዎች ተናገሩ። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ ሐዋ ገላን ወረዳ ውስጥ መንደር ሀያ ተብሎ በሚጠራው አካባቢ ነው። በመቶዎች የሚቆጠሩ ሰዎች ሸኔ ብለው በጠሩት ታጣቂ መገደላቸውን የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች የገለጡት በዛሬ አስከሬን እየሰበሰቡ ሲቀብሩ መዋላቸውንም እነኝሁ ነዋሪዎች አመልክተዋል። ቁጥራቸውን መግለጽ ያልቻሏቸው ሰዎችም ታግተው ተወስደዋል ነው ያሉት። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል ሲሉ ትናንት ማምሻውን በማህበራዊ ትስስር ገጻቸው ላይ ለግድያው ሸኔን ተጠያቂ ሲያደርጉ የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ቡድን ዓለም አቀፍ ቃል አቀባይ ኦዳ ተርቢ በበኩላቸው ለግድያው የመንግስት ታጣቂ ሚሊሻዎችን ነው ተጠያቂ ያደረጉት። ዝርዝሩን እንሆ። በኦሮሚያ ክልል ቄለም ወለጋ ዞን ሀዋ ገላን ወረዳ ውስጥ መንደር ሀያ ተብሎ በሚጠራው አካባቢ ትላንት ከማለዳው አስራ ሁለት ሰዓት እስከ ረፋዱ አራት ሰዓት ድረስ መንግስቱ በሽብር የፈረጀውና ባለስልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚነገረው ታጣቂ ቡድን በአማራ ብሄር ተወላጆች ላይ ጭፍጨፋ ማካሄዱንና በመቶዎች የሚቆጠሩ ሰዎችን መግደሉን አንድ የአካባቢው ነዋሪ ለአሜሪካ ድምጽ ተናገሩ። በጥቃቱ አምስት የሚቀርቧቸውን ሰዎች እንዳጡ ገልጸው ስማቸውን እንዳንጠቅስ የጠየቁ የአካባቢው ነዋሪ ተናግረዋል። አሁንም በስጋት ውስጥ መሆናቸውን ደጋግመው ስለነገሩን ድምጻቸውን ቀይ ተቀይረነዋል ሞቷል። እነሱም አንድ ጉንጋር ነው የተቀበሉት። ተጠልፎ የተወሰዱ ሰዎች አሉ። በቃ ከመቶ ሰው በላይ ተጠልፎ ተወስዷል። ሀብት እንደዘር ፋል በጠቅላላ እና በቃ ካገኙ፣ በቃ ይሄን ይመስላል ችግሩ። እንደዚህ ነው በቃ ከባድ ነው። ግድያው የተፈጸመው በጅምላ በመሆኑ ከጥቃቱ የተረፉ ሰዎች ወጥተው አስከሬን እንዲቀብሩ በድምፅ ማጉያ ጥሪ ሲደረግ መዋሉን እኚው ግለሰብ ተናግረዋል።

እኛ ደግሞ መጣን። አሁን ሰው ሊቀብር እየተጋዘ ነው በብዛት ነው የሞተው ነው የሚልሽ። ጥቃቱ ከተፈጸመበት መንደር ሀያ በአስር ኪሎ ሜትር ርቀት ላይ በሚገኘው መንደር አስራ ሰባት ተብሎ በሚጠራው አካባቢ እንደሚኖሩ የተናገሩት ሌላው ነዋሪ ጥቃቱ መፈጸሙን እንደሰሙ ወደ ቦታው በመሄድ ሁኔታውን ከተጎጂዎች መስማታቸውን ገልጸዋል። በጥቃቱ በመቶዎች የሚቆጠሩ ሰዎች መሞታቸውንና ከእነዚህ ውስጥ አብዛኛዎቹ ሴቶችና ሕጻናት መሆናቸውን ተናግረዋል። ከሰቱ ነው ያደረጉት። በእርቀት ደግሞ በመጥረየ ውስጥ ጨፍጭፈዋል። እንደገና ደግሞ አግተው ወስደው ወደ ሀምሳ ወጣቶች ከብት እያስለዱ ወደ ጫካ አካባቢ ሲደርሱ እነዚያን ሀምሳ ወጣቶች በሁም ብቻ ይዘዋል። አንድ ቦታ ላይ ጥቃት ሀገራሽ ኦነግ ሸኔ ኦነግ ሸኔ ማለት ነው። ከዛ ያው በአምስት ሰዓት አካባቢ ነው ይሄ አካባቢው ልዩ ሀይል ሄደ ያው ከሁሉ ነገር ከሆነ በኋላ ህዝቡ አድቆ ሬሳው ከሁለት መቶ በላይ እንደገና ደግሞ አራት መኪና ቁስለኛ ለወጣው ከዛ እዛ አካባቢ ማለት ነው፣ መቻራ የሚባል ከሰማይ ይቀርባቸዋል። ከመቻራ ነው ያሉት ሊባይሎች አጋጣሚ ሳይደርሱላቸው ቀሩ። ቤት አቃጥለዋል፣ ንብረት ሄዷል። ምን ሕፃን ልጅ እናቷ ላይ ታርዳለች። እናቷን ገለው ሕፃኗን አርደው እናቷ ጭን ላይ ክንዷ ላይ ነው ያስቀመጡት። ልጅቱን እንኳ ሕፃኗን ማለት ነው። ብዙ ነገር ነው የተደረገው። ሴትና ልጅ ከአንድ ቤት ውስጥ አራት አምስት ቢያንስ እስከ አስር ሰው ድረስ ነው። በቃ ሰባ ስምንት አምስት እንደዛ ከአንድ ቤት ውስጥ የተጨፈጨፈው ማለት ነው። ጭራሽ ቤተሰቡን ያጣል፣ ልጁን ያጣል ባሉና፣ ሚስቱን ያጣለ። በአሁኑ ሰዓት የመንግስት አጣቂዎች አካባቢውን እንደተቆጣጠሩ የሚናገሩት ትኙ ግለሰብ፣ እርሳቸው የሚኖሩበትና በቅርብ ርቀት የሚገኘው መንደር አስራ ሰባት ተብሎ የሚጠራው አካባቢ ነዋሪዎች ከፍተኛ ስጋት ላይ በመሆናቸው ቤታቸውን ለቀው በመውጣት መንገድ ዳር ተቀምጠው መመልከታቸውን ተናግረዋል። ያሉት ልዩ ኃይልና ኮማንዶዎች የክልሉ ነበሩ። ይሁን እንጂ ሊያዳርሱን አልቻሉም። አሁን በእኛ አካባቢ ስጋት አለ በአካባቢያችን በመንደር ሀያ ላይ የተደረገው በእኛም ላይ ይደረጋል ብለን ስጋት አለን። አስራ ሰባት እንዲዳሩ ቀበሌ ማለት ነው። ስለዚህ በእኛ ዙሪያም ደግሞ እየዞሩን ነው። ሀሳብ ላይ ስጋት ላይ ያለ ነው እና ለህግ አካሎችም እየደወልን ነበረ ሊደርሱልን አልቻሉም። እኛም ያው ህዝቡ እየሸሸ ነው ያለው ወደ አስፋልት እየወጣ ነው ያለው። እየሸሸ ነው ህዝቡ። ነበረ ሀይል ሊመጣልን አልቻለም። እኛም አሁን ህዝቡንም መከልከል ህዝቡን ከዜት እንዳይወጣ ይሉናል አይ ቤቱም ቴሌቪዥን ሱ እናንተን ካላዩ ህዝቡ መው መረጋጋት አልቻለም ብዬ ሳገለክል ኮየውኝ ። አሁን ህዝቡን ለመከልከል ፈሪቼ ተውኩኝ። በቃ ከልክል ማስጨረሳ አልፈልግም ብዬ ተውኩኝ። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በጥቃቱ ንጹሀን ዜጎች ተገድለዋል ሲሉ ትላንት ማምሻውን በማህበራዊ ትስስር ገጻቸው ላይ ባወጡት ጽሁፍ አስታውቀዋል። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል። ለግድያው ሸኔን ተጠያቂ ሲያደርጉ፣ የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ደግሞ መንግስትን ተጠያቂ አድርጓል። ትናንት ሰኞ ከአዲስ አበባ አራት መቶ ኪሎ ሜትር ላይ በምትገኘው ቄለም ወለጋ ዞን በሚገኙ ሁለት መንደሮች ውስጥ ጥቃት መፈጸሙን በመንግስት የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ አክሎም ተደጋጋሚ ጥቃት በተፈጸመበት የኦሮሚያ ክልል መንግስት ተጨማሪ ኃይል እንዲልክ ጠይቋል። ትናንት ሰኞ ጥቃቱ የተፈጸመበት አካባቢ በዋናነት የአማራ ተወላጆች የሚኖሩበት እንደሆነ ኮሚሽኑ ገልጿል። ኮሚሽኑና ጠቅላይ ሚኒስትር አብይ አህመድ ለግድያው ሸኔን ተጠያቂ ሲያደርጉ መንግስት በሽብር የፈረጀውና ባለስልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን ዓለም አቀፍ ቃል አቀባይ ኦዳ ታርቢ ደግሞ ለግድያው የመንግስት ታጣቂ ሚኒሻዎችን ተጠያቂ አድርጓል። በመንግስት ወደ አካባቢው የተላከው ሰራዊት ግድያውን ለማስቆም ምንም ያደረገው ነገር የለም ብለዋል። የኢትዮጵያ መከላከያ ሰራዊት ሁለት ዲቪዥኖች እና ሌሎች አጋር ኃይሎች ማቻራን ጨምሮ የቄለም ወለጋ ከተማን ተቆጣጥረዋል። የአገዛዙ ሚኒሻዎች በጅምላ ግድያ ፈጽመዋል። ግን ለማስቆም አልሞከሩም። አገዛዙ ጣት ስለጠቆመ ከተጠያቂነት የሚያመልጥ ይመስለዋል ሲሉ ኦዳ ታርቢ ትናንት በትዊተር ገጻቸው ጽፈዋል። እርሳቸው ይህንን ይበሉ እንጂ የአሜሪካ ድምጽ ያነጋገራቸው የአይንማኞች ግን ጥቃቱን እነሱ ሸኔ ሲሉ በገለጹት ታጣቂ ቡድን መፈጸሙን ለአሜሪካ ድምጽ ተናግረዋል። ታጣቂዎቹ በመሳሪያ የተደራጁ መሆናቸውንም ተናግረዋል። ከሳማናቸው ሮንግ ይባሉት አሁን ግን ዘመናዊ መሳሪያ አላቸው። ሚኒሻዊ መሳሪያ ይይዛሉ። በአሜሪካ የሚገኘው የአማራ ማህበር ጥቃቱ ከተፈጸመበት ቦታ አገኘሁ ባለው መረጃ ከአንድ መቶ ሀምሳ እስከ አንድ መቶ ስልሳ ሰዎች ሳይገደሉ እንዳልቀረ ትላንት ለአሶሺየትድ ፕሬስ ዜና ወኪል ገልጿል። የአማራ ተወላጆች በጥቃቱ ኢላማ ተደርገዋል ሲል ማህበሩ አስታውቋል። ከግድያው የተረፈን ግለሰብ ጠቅሶ የሟቾች ቁጥር ቢያንስ 300 ነው ሲል የአማራ ሚዲያ ኮርፖሬሽን ዘግቧል። የጸጥታ አካላት ከሚያደርሱበት ዱላ የፈረጠጠው የሸኔ ቡድን በምዕራብ ወለጋ በዜጎች ላይ አደጋ እያደረሰ በመሸሽ ላይ ነው። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ የሚገኙ ዜጎች ጭፍጨፋ ተፈጽሞባቸዋል ሲሉ ጠቅላይ ሚኒስትር አብይ አህመድ ትናንት ሰኞ በማህበራዊ ሚዲያ መድረኮች ቢያሳውቁም ምን ያህል ዜጎች እንደተገደሉ ግን ያሉት ነገር የለም። በዜጎቻችን ላይ በደረሰው መከራ እያዘን ይህንን አሸባሪ ቡድን እስከ መጨረሻው ተከታትለን ከህዝባችን ጋር እናስወግደዋለን ሲሉም አጭር መልእክታቸውን ቋጭተዋል። የትናንቱ በቄለም ወለጋ የተፈጸመው ግድያ ሌሎች በመቶዎች የሚቆጠሩ ሰዎች ከሁለት ሳምንት በፊት በዛው አካባቢ ምዕራብ ወለጋ ቶሌ ቀበሌ ውስጥ መገደላቸውን ተከትሎ የተፈጸመ ነው። በቶሌው ግድያ 338 ሰዎች መገደላቸውን መንግስት ባለፈው ሳምንት አስታ ታውቆ ነበር። ሌሎች ወገኖች ቁጥሩን ከዚህ ከፍ ያደርጉታል። የአሶሺየትድ ፕሬስ ዜና ወኪል የአካባቢ ምንጮችን ጠቅሶ ከአራት መቶ በላይ ሰዎች መገደላቸውን በወቅቱ ዘግቧል። በዚህም ግድያ መንግስት ሸኔን ተጠያቂ ሲያደርግ፣ መንግስት በሽብር የፈረጀውና ባለስልጣናቱ ሸኔ እያሉ የሚጠሩት የኦሮሞ ነጻነት ሰራዊት እንደሚባል የሚናገረው ታጣቂ ቡድን በበኩሉ የመንግስትን ሚኒሻዎች ተጠያቂ ያደርጋል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር።